ኬንያውያኑ ሜሪ ኪታኒ እና ስታንሊ ቢዮት በትላንቱ የኒውዮርክ ሲቲ ማራቶን በሁለቱም ጾታዎች አሸነፉ። የኢትዮጵያ ሯጮች በሴቶቹ የሁለተኝነት፣ በወንዶቹ የሦስተኝነቱን ስፍራ ወስደዋል። በእግር ኳስ የኢትዮጵያና የአውሮፓ ፕሪምየር ሊጎችን ግጥሚያ ከነ ውጤቶቻቸው ይዘናል። የቢሲክሌት ዜናም አለን። አብራችሁን ቆዩ። ሜሪ ኪታኒ ትላንት ለሁለተኛ ጊዜ በተከታታይ የኒውዮርክን ማራቶን አሸንፋ ስትገባ ሁለት ጣቶቿን ከፍ አድርጋ አሳይታለች። ሁለት ሰዓት ሀያ አራት ደቂቃ ከአምስት ሴኮንድ ነው ጊዜዋ። ኪታኒ ባለፈው ዓመት እንዳደረገችው ሁሉ ትላንትናም መጨረሻ ላይ ፍጥነቷን ጨምራ በመሮጥ ነው ያሸነፈችው። የሰላሳ ሶስት ዓመት ዕድሜ ያላት የሁለት ልጆች እናቷ ሜሪ ኪታኒ በኒውዮርክ ሲቲ ማራቶን ሁለቴ ስታሸንፍ ስምንተኛዋ ሴት አትሌት ሆናለች። ከዚህ ቀደም በተመሳሳይ ሁለቴ አከታትላ በኒውዮርክ ማራቶን ያሸነፈችው ሯጭ እንግሊዛዊቷ ፖላ ራድክሊፍ ናት ትላንት በአርባ አምስተኛው የኒውዮርክ ማራቶን ኪታኒን ተከትለው በሁለተኝነትና ሦስተኝነት የገቡት የኢትዮጵያ አትሌቶች በኒውዮርክ ስትሮጥ የመጀመሪያዋ የሆነው አሰለፈች መርጊያ ና ትላንት ለሁለተኛ ጊዜ የሮጠችው ትዕግስት ቱፋ ናቸው ሁለት ሀያ አምስት ሰላሳ ሁለት ና ሁለት ሀያ አምስት ሀምሳ ተመዝግቧል ጊዜያቸው ኪታኒ በ በስልሳ ሰባት ሴኮንዶች ሁለተኛዋን ቀድማለች በጣም ሰፊ ልዩነት ነው። ኬንያውያን በአጠቃላይ በኒውዮርክ ማራቶን ሶስት ያከታትሉ በማሸነፍ ትላንት የመጀመሪያዎቹ ሲሆኑ ከተጀመረ ጀምሮ ደግሞ ሀያ ሁለተኛው ነው፣ ከአርባ አምስቱ ማለቴ ነው። በወንዶቹ ትላንት በአስደናቂ ብቃቱ ያሸነፈው የ ሀያ ዘጠኝ ዓመት ውስጥ ስታንሊ ቢዮት ነው። የራሱን የሀገሩ ልጅ ጄፍሬን አስከትሎ ነው የጨረሰው፣ በ አስራ አራት ሴኮንዶች ቀድሞታል። ሦስተኛ የወጣው ኢትዮጵያዊው ሌሊሳ ዴሲሳ ነው የ2013 እና 2015 ቦስተን ማራቶን አሸናፊው ሌሊሳ ባለፈው አመት ኒውዮርክ ማራቶንም በሁለተኝነት ጨርሷል። ትላንት የገባበት ጊዜ 2148 ተመዝግቧል። በአመት ጊዜ ውስጥ አራተኛ ማራቶኑ ነበር። ለሌሊሳ ሊሲሳ ትላንት በነገራችን ላይ ይህን በኬንያውያን ተይዞ የቆየውን ማራቶን ለማሸነፍ አምስት አባላት ያሉት የኢትዮጵያ ወንዶች ሯጮች ቡድን ጠንክሮ በመለማመድ ላይ ይገኛል ሌሎች በርካታ ኢትዮጵያውያንም አሉ በዚህ ዌስት ሳይድ ራነርስ ክለብ በተሰኘው ክበብ ውስጥ የሚሰለጥኑ የክበቡ ፕሬዚደንት ቤል ስታብ ሲናገሩ ኢትዮጵያውያኑ በአብዛኛው የራሳቸው አሰልጣኞች ናቸው እንዲህ ብለዋል እኛ አናሰለጥናቸውም አንዳንዶቹ በኢትዮጵያ ብሔራዊ ቡድን ውስጥ የቆዩና ብዙ ዓለም አቀፍ የውድድር ልምድ አካብተዋል በረጅም ርቀት ሩጫ ማለቴ ነው በተለይ በማራቶን እናም እዚህ ኒውዮርክ ብልጫ አሳይተው ትንሽም ቢሆነ ሽልማት ገንዘብ ለማግኘት ይሞክራሉ፣ አንዳንዴም ያገኛሉ ሲሉ አስረድተዋል። በክለቡ ፕሬዚደንት ገለጻ መሰረት አብዛኞቹ ሯጮች የሚመጡት ከአንድ የኢትዮጵያ የተወሰነ አካባቢ ነው። አብዛኞቹ እዚህ ዩናይትድ ስቴትስ ያሉ ሯጮች ከኢትዮጵያ የኦሮሞ ክልል የሚመጡ ናቸው። በግብርና ይተዳደራሉ። ወደ ትምህርት ቤት ለመሄድ ብዙ ርቀት ይጓዛሉ። በዚያ ምክንያት ይሮጣሉ። በተጨማሪ ደግሞ በኢትዮጵያ የሩጫ ስፖርት በጣም የታወቀ ነው ነበር ያሉት ቢልስታብ። አክለውም እነዚህ ሯጮች በተለይ በኦሎምፒክ እና ሌሎች ዓለም አቀፍ ውድድሮች ጥሩ ውጤት ያስመዘግባሉ፣ ግባቸውም ይኸው ነው። ኢትዮጵያውያን ሯጮች በኦሎምፒክ ማራቶን ሁለት የወርቅ ሜዳሊያ ተሸላሚውን አበበ ቢቂላን በማራቶን ታሪክ ገናናው አድርገው ይመለከቱታል። በቢሲክሌት የቱር ደ ፋሶ ኢንተርናሽናል ውድድር ቡርኪና ፋሶ በመካሄድ ላይ ነው። አስር ደረጃዎች ያሉት ሲሆን እስከ ዛሬ ሰኞ ድረስ አራቱ ተካሂደዋል። አርብ በመጀመሪያው ዕለት ኤርትራዊው በረከት አበበ በአንደኝነት ገብቷል። ቅዳሜ የሞሮኮው ሙሐመድ ኤል ራፋይ ቀድሟል። ትናንት እሁድ ሚካኤል ሐብቶም ደበሳይ መክሰብና ዮናታን ኀይሉ ተከታትለው ከአንደኛ እስከ ሦስተኛ በመግባት ተደንቀዋል። ዛሬ አስተናጋጇ የቡርኪና ፋሶ ጋላቢ ኤስ ያርባንጋ ቀድሟል። ስዊዘርላንድ ሁለተኛ፣ ኤርትራ ሦስተኛ ሆነዋል። ውድድሩ ይቀጥላል። አድማጮች፣ ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ እንሄዳለን። ገዛሀኝ ጽም መስቀል መቀጠል ትችላለህ። አመሰግናለሁ ሰለሞን። አስራ አራት ክለቦችን የሚያሳትፈው የሁለት ሺ ስምንት የኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች ባለፈው ሳምንት አጋማሽ ላይ በአዲስ አበባና በክልል ከተሞች ተጀምረው ተካሂደዋል። ትናንት የሁለተኛው ሳምንት ጨዋታ በአዲስ አበባ ስታዲየም መከላከያ ኢትዮጵያ ቡናን አንድ ለባዶ ባሸነፈበት ጨዋታ ሳሙኤል ታዬ በሰማኒያ ሰባተኛው ደቂቃ ብቸኛዋን የማሸነፊያ ጎል ለመከላከያ ያስመዝግቧል። በሁለቱም በኩል ጠንከር ያለ የመሸናነፍ ፉክክር የታየ ሲሆን ወደ መጨረሻ ሀያ ደቂቃ ሲቀር ቡናዎች መዳከም ታይቶባቸዋል። ከጥንካሬው የዘለቀውም የመከላከያ ቡድን አሸንፎ የወጣበትን ጎል ያገኘውም ተጋጣሚው በተዳከመበት ወቅት ነው። ከዚህኛው ጨዋታ በፊት የተገናኙት ደደቢት እና ኢትዮጵያ ንግድ ባንክ ሁለቱም ጎል እንዳይገባባቸው ተጠንቅቀው የጨረሱ ሲሆን ያለምንም ጎል ተለያይተዋል። አልፎ አልፎ ካደረጉት የግብ ሙከራ ውጪ አብዛኛውን ጊዜ በደካማ እንቅስቃሴ ተመልካቹን አሰልችተውታል። አለፈው ረቡዕ የፕሪሚየር ሊጉ መክፈቻ አዳማ ከነማ በሜዳው ቅዱስ ጊዮርጊስን አስተናግደው ሁለት ለባዶ አሸንፎት ነበር። ትናንትናም ኤሌክትሪክን በተመሳሳይ ሁለት ለባዶ አሸንፎታል። አዳማ ከነማና ዳሽን ቢራ በሁለት ጨዋታ እኩል ስድስት ነጥብ ይዘው ፕሪምየር ሊጉን በጋራ መምራት ጀምረዋል። የደደቢት ሴቶች እግር ኳስ ቡድን ተጫዋች የነበረችው የዘውድነሽ ወርቁን ሞት ምክንያት በማድረግ ጨዋታ ከመጀመሩ በፊት በአንድ ደቂቃ የሕሊና ጸሎት አስበዋታል። ድንገተኛ ሕመም ሕይወቷ ያለፈው የሀያ አራት አመቷ ዘውድነሽ ወርቁ የቀብር ስነ ስርዓት የተፈጸመው ባለፈው ሳምንት መጀመሪያ ላይ ነው። በሌላ የእግር ኳስ ነክ ዜና በመካከለኛውና በምስራቅ አፍሪካ ሻምፒዮና እና እንዲሁም በዓለም ዋንጫ ማጣሪያ ምክንያት የኢትዮጵያ ፕሪሚየር ሊግ ለአርባ ቀናት እንደሚቋረጥ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የፊታችን ህዳር ወር አጋማሽ የሚጀምረውን የመካከለኛ ምስራቅ አፍሪካ እግር ኳስ ሻምፒዮና የምታስተናግደው ኢትዮጵያ ናት። በዚህ ወደ ውጭ ዜና ስንሸጋገር የእንግሊዝ ፕሪሚየር ሊግ እና የስፔን ላሊጋ የተወሰኑ ውጤቶችን ገልጻለሁ። በተወዳጁ የእንግሊዝ ፕሪምየር ሊግ አስራ አንደኛ ሳምንት ጨዋታዎች ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ግል ሲቀናቸው፣ ቼልሲ ከቁልቁለት ጉዞው አልተላቀቀም። በጨዋታዎቹ መካከል ኤቨርተን ሰንደርላንድን በግማሽ ደርዘን ጎል ስድስት ለሁለት ማለት ያሸነፈበት ይጠቀሳል። ማንቸስተር ሲቲ ኖርዌይ ሲቲን ሁለት ለአንድ፣ አርሴናል ስዋንሲ ሲቲን ሶስት ለባዶ ያሸነፉ የአምናው ሻምፒዮን ቼልሲ ያውም በሜዳው ነው በሊቨርፑል ሶስት ለአንድ ሽንፈት ቀምሷል። ሌሎች ጨዋታዎችም ተካሄደዋል። ማንቸስተር ሲቲ እና አርሴናል በእኩል ሀያ አምስት ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ሌስተር ሲቲ በሀያ ሁለት ነጥብ ሶስተኛ ሲሆን በክሪስታል ፓላስ ጋር ያለ ግብ አቻ የተለያየው ማንቸስተር ዩናይትድ በሀያ አንድ ነጥብ አራተኛ ነው። በስፔን ላሊግ አስራ አንደኛ ሳምንት ጨዋታ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን አሸንፈው በእኩል ሀያ አራት ነጥብ በደረጃ ሰንጠረዡ አናት ላይ ተቀምጠዋል ሪያል ማድሪድ ላስ ፓልማስን ሶስት ለአንድ፣ ባርሴሎና ሄታፌን ሁለት ለባዶው አሸንፈዋል። የሪያል ማድሪድ ከባርሴሎና የአስር ጎል ልዩነት አለው። ቼልታ ቪጎ በሀያ አንድ አትሌቲኮ ማድሪድ በሀያ፣ ሶስተኛና አራተኛ ደረጃ ላይ ይገኛሉ። ዛሬ ደግሞ በአካባቢያችን መብራት ለመቋረጡ ተቸግሬልሃለሁ አቶ ሰለሞን፣ አሁን ለሶስተኛ ጊዜ ለመቋረጡ ሪፖርቱንም ያነበብኩልህ በባትሪ ነው እኔ በኩል ያለው ይኸው ነው። እኔም አመሰግናለሁ ገዛኸኝ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክሌ ነኝ። ሰላም፣ ደህና ቆዩ።